የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ እንደምን አመሻችሁ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ መጋቢት 10 2013 ዓ ም ፕሮግራማችንን እናቀርባለን በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ ኢትዮጵያ በያዝነው ሳምንት ከመላ አፍሪካ የበዛ ቁጥር ያላቸው የኮቪድ-19 በሽተኞች ቁጥር ማስመዝገቧ ተገለጸ የኢትዮጵያ የሰብአዊ መብት ኮሚሽን በኦሮሚያ ክልል በአንዳንድ ሁኔታዎች የፍርድ ቤት ውሳኔዎች አለመከበራቸው እንዳሳሰበው መግለጹ ታወቀ፤ የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ የዩናይትድ ስቴትስ ፕሬዝደንት ጆ ባይደንን በእጅጉ አሳስቧቸዋል በተባለው በኢትዮጵያ የትግራይ ክልል የብዙ ሺህ ሰዎች ህይወት እንደጠፋበት በተነገረው ቀውስ ጉዳይ ከጠቅላይ ሚኒስትር አብይ አህመድ ጋር እንዲነጋገሩ ዴሞክራቱን ሴኔተር ክሪስ ኩንስን ወደ ኢትዮጵያ መላካቸው ተዘግቧል ዩናይትድ ስቴትስ በሌላ በኩል ለሰብአዊ ቀውሶቹ ድጋፍ የሚውል ተጨማሪ የ52 ሚሊዮን ዶላር እርዳታ እንደምትሰጥ ይፋ አድርጋለች። አያይዛም ግጭቶች እንዲገቱ፣ የሰብአዊ መብት ጥሰት የፈጸሙ በተጠያቂነት እንዲያዙ አሳስባለች። ዝርዝሩን የያዘ ዘገባ ከዜና በኋላ ይቀርባል። ኢትዮጵያ መንግስት ለከፍተኛ የህወሓት ወታደራዊና ፖለቲካዊ አመራር አባላት የመጨረሻ ጥሪ ያለውን አስተላለፈ። የፍርድ ቤት መያዣ ትዕዛዝ ላልወጣባቸው የትግራይ ክልል ተወላጆች ግን በአንድ ሳምንት ውስጥ ወደ ሰላማዊ ኑሯቸውና ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ከአዲስ አበባ መለስካቸው አምሃ ዝርዝሩን ይዟል። ይህ የፌዴራሉ መንግስት ያወጣው ማስታወቂያ እንዳመለከተው ባለፉት ጥቂት ወራት መንግስት በህወሓት ቡድን ላይ የሀገሪቱ ህግ የሚያዘውን እርምጃ ወስዷል። በዚህ ህግ የማስከበር ሂደት የደረሰውን ሰብአዊና ቁሳዊ ጉዳት ለመቀነስና ክልሉን በተሻለ የአስተዳደርና የልማት ቁመና ላይ ለማድረስ የማይተካ ሚና ካላቸው ተዋንያን ዋነኞቹ የክልሉ ተወላጆች ኢትዮጵያውያን እንደሆኑ አስገንዝበዋል። አክሎም ከእነዚህ ዜጎች አንዳንዶቹ በህወሓት ፕሮፓጋንዳም ሆነ አስገዳጅነት ነፍጥ አንግበው በውጊያ ሜዳ ላይ እስከ መሰለፍ ደርሰዋል በማለት ያለውን ሁኔታ ይገልጸዋል። ነገር ግን ይላል ማስታወቂያው፣ እነዚህ የክልሉ ተወላጆች ዋነኛው የጥፋቱ ጠንሳሽና ባለቤት አለመሆናቸውን መንግስት ይገነዘባል። ከዝርፊያውና ከምዝበራው ተካፋይ ያልነበሩ ሀገራቸውን የሚወዱ የክልሉ ተወላጆች በአጥፊ ቡድን ጎትቋችነትና ቅስቀሳ ከመንግስት ጋር ተቃርነው መሳሪያ ታጥቀው የተሰለፉ ቢሆንም እንኳ መንግስት ነገሩን በሆደ ሰፊነት ማየት እንደሚገባው ያምናል ብሏል። በመሆኑም በህገወጥ ጥቃቱና ተያያዥ በሆኑ የወንጀል ተግባራት ጉልህ ተሳትፎ አላቸው ተብለው ከተጠረጠሩና በዚህም መነሻ የፍርድ ቤት መያዣ ትዕዛዝ ከወጣባቸው ከፍተኛ የህዋት ወታደራዊና ፖለቲካዊ አመራሮች በስተቀር ሌሎች ዜጎች ያለ ስጋት በአንድ ሳምንት ጊዜ ውስጥ ወደ ቀያቸውና መኖሪያቸው እንዲመለሱና ማህበረሰቡን እንዲቀላቀሉ ጥሪ አቅርበዋል። በዚህ መንገድ ወደ ሰላማዊ ኑሯቸው የሚመለሱ የክልሉ ተወላጅ ዜጎች የትኛውም የሕግ ተጠያቂነት ሳይኖርባቸው ከአጥፊ ተግባራት ተቆጥበው ወደ ሥራቸውና ኑሯቸው በሰላም መሰማራት ይችላሉ ሲል የፌዴራሉ መንግስት ያወጣው ማስታወቂያ መተማመኛ ይሰጣል። ከዚህ በተጨማሪም በተፈጸመው ወንጀል ከፍተኛ ድርሻ አላቸው ተብለው የተጠረጠሩ የፍርድ ቤት መያዣ ትዕዛዝ የሚወጣባቸው ከፍተኛ ወታደራዊና ፖለቲካዊ አመራሮች በሰላም እጃቸውን ለህግ አስከባሪ ተቋማት እንዲሰጡ ሲል መንግስት ጥሪ አቅርቧል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሌላ ዜና የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ የትግራይ ክልል ያለው ቀውስ እጅጉን አሳስቦናል ሲል ተናገረ። ህጻናቱ ሊያገኙት በሚገባው መሰረታዊ ማህበራዊ አገልግሎት ተደራሽነት ላይ ቀውሱ ያስከተለው አንድምታ የሚያስጨንቅ ነው ብሏል ዩኒሴፍ። የዩኒሴፍ ዋና ዲሬክተር ሄንሪየታ ፎር ባወጡት መግለጫ ህጻናት ከጉዳት መጠበቃቸው ያለማቋረጥ መረጋገጥ አለበት ሲሉ አሳስበዋል። ትምህርት ቤቶችና የጤና ጣቢያዎችን ለመሳሰሉ መሰረታዊ አገልግሎት ተቋማት ጥበቃ መደረግ አለበት። በእነዚህ ተቋማት የሚሰሩ ሰራተኞች ሁሉ ደህንነታቸው መጠበቅና ለማህበረሰቦቹ የአገልግሎት ተደራሽነቱ መረጋገጥ አለበት ሲሉም ሄንሪየታ ፎር አሳስበዋል። በሌላ በኩል በትግራይ ክልል የሚፈጸሙ የጭካኔ አድራጎቶች ባሉት ስጋት የተነሳ ሥራቸውን በፈቃዳቸው መልቀቃቸውን ያስታወቁት በዩናይትድ ስቴትስ የኢትዮጵያ ዲፕሎማት የኢትዮጵያ መንግሥትና የቀድሞዎቹ የክልሉ መሪዎች የሰላም ድርድር እንዲያካሂዱ ጥሪ አቅርበዋል። እስከ ቅርብ ጊዜ ድረስ በዋሽንግተን የኢትዮጵያ ኤምባሲ ሚሽን ምክትል ኃላፊ የነበሩት አቶ ብርሃነ ኪዳነ ማርያም ለአሶሲየትድ ፕሬስ በሰጡት ቃለ መጠይቅ የውጊያው መራዘም በክልሉ ሕዝብ ላይ ከባድ ጉዳት እያስከተለ ነው ብለዋል። ለግጭቱ ሰላማዊ መፍትሔ ለማምጣት ድርድር ማካሄድ ቅድሚያ ሊሰጠው ይገባል ሲሉም አሳስበዋል። የኢትዮጵያ ባለስልጣናት የክልሉ ሁኔታ ወደ ቀድሞ ይዞታው እየተመለሰ መሆኑን በአጽንኦት ይናገራሉ። የታንዛኒያ ፕሬዚደንት ጆን ማጋፉሊን ህልፈተ ህይወት ተከትሎ የሀገሪቱ ምክትል ፕሬዚደንት ሳሚያ ስሁሉ ሀሰን በፕሬዚደንትነት ቃለ መሀላቸውን ፈጽመዋል። በሀገራቸው ታሪክ የመጀመሪያ ሴት ፕሬዚደንት የሚሆኑት ሳሚያ ሀሰን ሀገራችን ትጉህ መሪ አጥታለች ብለዋል። ከናይሮቢ ዘጋቢያችን ገልሞ ዳዊት ያጠናቀረው ዘገባ ዝርዝሩን ይዟል። በታንዛኒያ ጠቅላይ ፍርድ ቤት ፕሬዝዳንት ፕሮፌሰር ኢብራሂም ጁማ አስፈጻሚነት ዛሬ በተከናወነው ቃለ መሐላ ስነ ስርዓት ምክትል ፕሬዝዳንቷ ሳሚያ ሀሰን የአገሪቱ ፕሬዝዳንት ሆነዋል። ፕሬዝደንት ሳሚያ ታንዛኒያ ትጉ መሪ አጣች ሲሉ በማጉፉሊ ሞት የተሰማቸውን ሀዘን በድጋሚ ገልጸዋል። ከፕሬዝዳንቱ ብዙ ልምድ በመቅሰማቸውም ሀገራቸው የአመራር ክፍተት እንደማያጋጥማት ጠቁመዋል። አሁንም እንደ ሀገር አንድ ጠንካራ መሰረት ያለን መሆኑን ማረጋገጥ እፈልጋለሁ። በሀገሪቱ ያለነው መሪዎችም ሆን ኃላፊዎች በቂ እቅድ ስላለን በሞት ያለፈው መሪያችን ከተወበት ቦታ አንስተን ሀገሪቷን ወደፊት የምናራምድ መሆናችንን ማስገንዘብ እፈልጋለሁ። ሀገራችን መሪዋን በሞት በምትነጠቅበት ወቅት መከተል ያለብንን አካሄድ የሚያትት ግልጽ ህገ መንግስት አለ። እኔም ለዚህ ህገ መንግስት አማኝ ለመሆን ቃል ገብቻለሁ እና ምንም አይነት ከህጋዊ አሰራር ውጪ እንደማይሆን አረጋግጥላቸዋለሁ። ብሏል አዲሷ ፕሬዚደንት ፕሬዚዳንት ሳሚያ የሟቹ የቀድሞ ፕሬዚዳንት ማግፉሊን ግብዓተ መሬት መርሃ ግብርንም ይፋ አድርገዋል። የተለያዩ ስነ ስርአቶች ከተከናወኑ በኋላ እንደ አውሮፓውያን የቀን አቆጣጠር መጋቢት 25 2021 ዓ ም በትውልድ ቦታቸው ቻቱ የቅብር ስነስርአታቸው እንደሚፈጸም ገልጸዋል። እንደ አውሮፓውያን የቀን አቆጣጠር ጥራ 27 1960 በዛንዚባር የተወለዱት ስድስተኛዋ የታንዛኒያ ፕሬዚዳንት ወደ ፖለቲካው ዓለም የገቡት ከ21 ዓመት በፊት ነበር። በእንዙምቤ ዩኒቨርሲቲና በማንቸስተር ዩኒቨርሲቲ ትምህርታቸውን የተከታተሉ ሲሆኑ ከማጊፉሊ ጋር ተጣምረው ሀገራዊ ፓርቲ ቻማቻምፕንዱዚን ወክለው በ2015 ምክትል ፕሬዚዳንት ከመሆናቸው በፊት በተለያዩ የመንግስት ኃላፊዎች ቦታ ላይ እንደሰሩም ታሪካቸው ያትታል። ሳሚያ ለታንዛኒያ የመጀመሪያ ሴት ፕሬዝዳንት ሲሆኑ በምስራቅ አፍሪካ ከቡሩንዲዋ ሲልቪየ ኪጊኒ እና ከኢትዮጵያ ሳለ ወርቅ ዘውዴ የቀጥለው ሶስተኛ ሴት አገር መሪ ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሁለት የአውሮፓ ሀገሮች ጠቅላይ ሚኒስትሮች የብሪታንያው ቦሪስ ጆንሰንና የፈረንሳዩ ዣን ካስቴክስ ዛሬ የአስትራዜኔካውን ክትባት ወሰዱ። የአውሮፓ የመድኃኒት ተቆጣጣሪ ተቋም ክትባቱ ጉዳት የማያስከትል መሆኑን ትናንት ይፋ ማድረጉን ተከትሎ ነው ሁለቱ መሪዎች ክትባቱን የወሰዱት። ይልቁንስ መጥፎ በኮቪድ-19 መያዙ ነው። ስለዚህም ተራችን ሲደርስ ቶሎ ብለን መወጋቱ ነው የሚያስፈልገው ብለዋል የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን። የአውሮፓ የመድኃኒት ክትትል ድርጅት ትናንት ባወጣው መግለጫ በአስትራዜኔካ የተሰራው ክትባት መስጠት እንዲቀጠል ፈቃድ ሰጥቷል። በርካታ የአውሮፓ ሀገሮች ፈረንሳይ፣ ጀርመን፣ ጣሊያንና ስፔንን ጨምሮ ክትባቱ በአንዳንዶቹ በወሰዱት ሰዎች ላይ የደም መርጋት አስከትሏል ተብሎ ከቀረቡት ሪፖርቶች በኋላ ክትባቶቹ በሀገሮቻቸው እንዳይሰጡ አድርገው እንደነበረ ይታወሳል። የመድኃኒት ቁጥጥሩ ድርጅት በመግለጫው የኮቪድ-19 ስርጭት ስጋት አሁንም በቀጠለበት በዚህ ወቅት ከዚያም በተጨማሪ ራሱ ኮቪድ ለሕልፈት የሚያደርስ የደም መርጋት ሊያስከትል የሚችልም በመሆኑ ክትባቱ የሚሰጠው ጠቀሜታ ሊያደርስ ከሚችለው ጉዳት የበለጠ ነው ብሏል። ክትባቱ የደም መርጋት እንደሚያመጣ አልተረጋገጠም፣ ቢሆንም ሊሆን ስለሚችል ቀጣይ ፍተሻ ማድረግ ያስፈልጋል ብሏል ድርጅቱ። ይህ በዚህ እንዳለ ዋይት ሐውስ በሚሊዮኖች የተቆጠሩ የአስትራዜኔካ ክትባቶችን ወደ ሜክሲኮና ወደ ካናዳ እየላከ መሆኑን በትናንትናው እለት አስታውቋል። ክትባቱ ዩናይትድ ስቴትስ ውስጥ እንዲሰጥ ፈቃድ አልተሰጠውም። ሜክሲኮና ካናዳ ግን ፈቅደዋል። የባይደን አስተዳደር ሜክሲኮ ወደ ዩናይትድ ስቴትስ በብዛት እየጎረፉ ያሉትን ፍልሰተኞች እንድታስቆም ፍላጎቱን እየገለጸ ባለበት በአሁኑ ወቅት ነው ክትባቱን እየላከ ያለው። ሜክሲኮ ከዩናይትድ ስቴትስ ሁለት ነጥብ አምስት ሚሊዮን ክትባቶችን የምታገኝ ሲሆን ካናዳ ደግሞ አንድ ነጥብ አምስት ሚሊዮን ክትባት ይላክላታል ተብሏል። የዋይት ሀውስ ቃል አቀባይ ጄንሳኪ እንደ እንደገለጹት ዩናይትድ ስቴትስ ለሁለቱ ጎረቤቶቿ ሀገሮች ለምትልካቸው ክትባቶች ዋጋውን ታስከፍላለች። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረት በአሁኑ ሰዓት በዓለም ዙሪያ ያለው የኮሮና ቫይረስ ተያዦች ቁጥር 121.7 ሚሊዮን ደርሷል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደንና ምክትል ፕሬዝደንት ካማላ ሀሪስ በኮቪድ-19 ወረርሽኝ ጉዳይና በዚህ ሳምንት አትላንታ ከተማ ውስጥ በተፈጸመው ግድያ ላይ ባተኮረ ጉብኝት ወደ ደቡባዊዋ ጆርጂያ ክፍለ ግዛት ይጓዛሉ። ሁለቱ የሀገሪቱ መሪዎች ማክሰኞ ዕለት አትላንታ ከተማ በሚገኙ የመታሻና የማስዋቢያ ቤቶች ስለተፈጸሙት ግድያዎች ና በሀገሪቱ ዙሪያ የእስያ ዝርያ ባላቸው ሰዎች ላይ በጥላቻ ያነጣጠሩ ወንጀሎችን አስመልክተው ከእስያ አሜሪካውያን ማህበረሰብ መሪዎች ጋር ይወያያሉ ተብሏል። የጆርጂያ ባለስልጣናት በግድያዎቹ ተጠርጥሮ የተያዘው ሰው ተኩስ ከፍቶ ሰዎቹን የገደላቸው በወሲብ ሱስ የተጠመድኩ ስለሆንኩ ነው በማለቱ ድርጊቱን በጥላቻ የተነሳሳ ወንጀል ብለው እስካሁን አልፈረጁትም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ተገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94 ነጥብ 3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 2059942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በጣም አሳስቧቸዋል በተባለውና በኢትዮጵያ ትግራይ ክልል የብዙ ሺህ ሰዎችን ሕይወት መቅጠፉ በተነገረለት ቀውስ ላይ ከጠቅላይ ሚኒስትር አብይ ጋር ተገናኝተው እንዲመክሩ ዲሞክራቱን የምክር ቤት ህግ አስፈጻሚ ሴኔተር ክሪስ ኩንሰን ወደ ኢትዮጵያ መላካቸው ተነግሯል። በተጨማሪም በክልሉ ላለው ሰብአዊ ቀውስ እገዛ የሚውል ወደ 52 ሚሊዮን ዶላር የሚጠጋ እርዳታ እንደምትሰጥ ያስታወቀችው ዩናይትድ ስቴትስ በክልሉ እየተፈጸመ ነው የተባለው በደልና ጥቃት እንዲቆምና የሰብአዊ መብት ጥሰቶችን የፈጸሙም ተጠያቂ እንዲሆኑ ጠይቃለች። በሮይተርስ የተጠናቀረውን ዝርዝር ደረጀ ደስታ ያቀርበዋል። የባይደን የደህንነት ጉዳዮች አማካሪ ጃክ ሱሊቫን ባወጡት መግለጫ ሴኔተር ኩንስ የባይደን የረጅም ጊዜ ወዳጅ ናቸው ብለዋል። የፕሬዝደንቱ መኖሪያ ከሆነችው ክፍለ ግዛት ደለዌር የተመረጡ መሆናቸውንም ገልጸው በኢትዮጵያ ቆይታቸው ከአፍሪካ ሕብረትም ጋር በጉዳዩ እንደሚመክሩ አስታውቀዋል። ኩንስ ባይደን በአፍሪካ ቀንድ ያለውን አለመረጋጋትና በሰሜን ኢትዮጵያ ትግራይ ያለው ሰብዓዊ ቀውስም ያሳሰባቸው መሆኑን ለአፍሪካ መሪዎች ያስረዳሉ ብለዋል። በምክር ቤቱ የውጭ ግንኙነት በአፍሪካና ዓለም አቀፍ የጤና ጉዳዮች ንዑስ ኮሚቴ ውስጥ ያገለገሉት ሴኔተር ኩንስ ከጠቅላይ ሚኒስትር አብይ ጋር ተገናኝተው በፕሬዝደንት ባይደን ስጋት ላይ እንደሚነጋገሩ ተናግረዋል። ጉዟቸውን አስመልክተው ባወጡት መግለጫ እየተባባሰ የመጣው ለአፍሪካ ቀንድ ችግር ሊፈጥር ይችላል የተባለው የትግራይ ክልል ሁኔታ ዩናይትድ ስቴትስን በእጅጉ ያሳስባታል ብለዋል። የኢትዮጵያ ፌዴራል ጦር ባለፈው ህዳር ወር ውስጥ በኤርትራ አዋሳኝ በሚገኙ የፌዴራል መንግስት ኃይሎች ላይ ድንገተኛ ጥቃት ፈጽመዋል ያላቸውን የህወሓት ኃይሎችን ከመቀሌ አስወግዷል የኢትዮጵያ መንግስት ጦርነቱ አብቅቷል ቢልም አንዳንድ የተኩስ ልውውጦች በተለያዩ አካባቢዎች መኖራቸውንም አስታውቋል አለም አቀፍ ዲፕሎማቶች በርካታ የአይን ምስክሮችና አንድ የኢትዮጵያ ጀኔራል በክልሉ የኤርትራ ኃይሎች በውጊያው መሳተፋቸውን ቢገልጹም የኢትዮጵያና የኤርትራ መንግስታት ግን አስተባብለዋል የዩናይትድ ስቴ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከንም በቅርቡ በሰጡት መግለጫ የኤርትራ ኃይሎች ክልሉን ለቀው በአስቸኳይ እንዲወጡና የኢትዮጵያ መንግስትም በትግራይ የሚያደርገውን የክልል ኃይሎች ስምሪት እንዲያቆም፣ የሰብአዊ እርዳታዎችን ማድረግ የሚቻልበትን መንገዶች ይበልጥ እንዲያመቻች አሳስበዋል። ብሊንከን በመግለጫቸው የፖለቲካ መፍትሔ ካልተሰጠው ሰብአዊ ቀውስ ይበልጥ እየተባባሰ ይሄዳል ብለዋል። በትግራይ የህወሓት ኃይሎችና በመንግስት ወታደሮች መካከል በሚደረገው ጦርነት ብዙ ሺህ ሰዎች መሞታቸው የተነገረ ሲሆን በብዙ መቶ ሺዎች የሚቆጠሩ ሰዎችም እንዲፈናቀሉ ማድረጉ ተዘግቧል። የተባበሩት መንግስታት ድርጅት በክልሉ የተፈጠሩ ሰብአዊ ጥሰቶች ያሳሰበው መሆኑን ሲገልጽ አንቶኒ ብሊንከንም የአንድን አካባቢ ሰዎች ከአንዳንድ ቦታዎች ለይቶ የማጥፋቱ ድርጊት ተፈጽሟል እስከ ማለት ሄደዋል። የኢትዮጵያ መንግስት ግን የብሊንከንን አስተያየት መሰረተ ቢስ ውንጀላ ነው ብሎታል እንደ አውሮፓ አቆጣጠር ባለፈው ማርች 13 ባወጣው መግለጫ በትግራይ ክልል ዋናው የህግ ማስከበር ዘመቻ ሲካሄድም ሆነ በማብቂያው ሂደት ላይ ሆን ተብሎ የተወሰኑት ሰዎች ላይ ያነጣጠረ የዘር ማጽዳት ነው ተብሎ በየትኛውም መመዘኛ ሊታወቅ ወይም ሊገለጽ የሚችል ነገር የለም በማለት የኢትዮጵያ መንግስት እንዲህ ያሉ ክሶችን አጥብቆ ይቃወማል ብለዋል። በኢትዮጵያ በህብረተሰቡ ዘንድ እየታየ ያለው መዘናጋት የኮቪድ-19 ወረርሽኝ ስርጭትን ሊያባብስ ስለሚችል ማህበረሰቡ ጥንቃቄ ማድረግ እንዳለበት የጤና ባለሙያዎች እየመከሩ ነው። የጉደር የመጀመሪያ ደረጃ ሆስፒታል ህክምና ክፍል ኃላፊና የማዕከሉ ኮቪድ-19 ህክምና አስተባባሪ ዶክተር ናሆም ተሾመ እርሳቸው በሚሰሩበት ሆስፒታል ውስጥ የታማሚዎች ቁጥር መጨመሩን ተናግረዋል። የአምቦው ዘጋቢያችን ናኮር መልካ የኮቪድ-19 ተያዦች ቁጥር መጨመሩንና የማህበረሰቡን የጥንቃቄ መጠን በላከው ዘገባ ያሳየናል። የኮቪድ-19 ወረርሽኝ ስርጭትን ለመቀነስ የሚሰጡ የጥንቃቄ መልዕክቶች በአብዛኛዎቹ ቦታዎች እየተዘነጉ ይመስላል። እንደ ባንክ ያሉ አገልግሎት መስጫ ተቋሞች ውስጥ የአፍና አፍንጫ መሸፈኛ ጭንብል ያደረጉ ተገልጋዮች ይታያሉ። ጉዳያቸውን ጨርሰው ከባንኩ ሲወጡ ደግሞ ያወልቁታል። አምቦ ከተማ የኢትዮጵያ ንግድ ባንክ ዋናው ቅርንጫፍ ተገልግለው ከወጡ በኋላ ጭንብላቸውን ያወለቁ አንድ አባት ለምን ያንን እንዳደረጉ ሲጠየቁ፣ ምክንያቱ የረኩበት ስገባ እዛ ሰው ይበዛል፣ ደንበኛ ይበዛል። አሁን ውጭ ስወጣ የአየር መተፋፈግ የለም፣ ሰው ተራርቆ ነው እና ያንን የራሴን ጥንቃቄ ይዤ መዲበት ስልት ነው። አሁን እንደዚህ በማድረጎ ከኮሮና ቫይረስ የሚጠበቁ ይመስሎታል? ማለት ሰው የበዛበት ቦታ ብቻ ላይ ማስክ ማድረግ ተገቢ ነው ይላሉ እርሶ? ተገቢም አይደለም ግን እኔ አየር እንዳያጥረኝ ለማድረግ ያይል ቦታን ጠብቄ ነው እንጂ እሱ ትክክል ሳይንሱም ኮንቲኒሲ አድርግላል። ግን ለጥንቃቄ ለራሴ እየተጠነቀኩ ስላደረኩ ነው። ምን አስተዋሉ? አሁን በአምቦ ከተማም በሌላም ቦታ የግል ትዝብቶን ንገሩ። ምንጊዜም ጥንቃቄ የራስ ነው። ራስን እንደምጠብቅም ሌላም መጠበቅ አለኝ። ማንም ሰው ያንን ማድረግ አለበት። ራሱን መጠበቅ መወስዶ ጥንቃቄ፣ የእጅ መታጠብ፣ አልኮል መጠቀም እና ይህንንም በየሰዓቱ፣ በየጊዜው፣ በየቦታው ማድረግ እንዳለብን ወጣት በቀል ሄደው ከባንኩ ፊት ለፊት ለባንኩ ተገልጋዮች የአፍና አፍንጫ መሸፈኛ አድርጎ ማስክና ሳኒታይዘር ይሸጣል። ደንበኞቹ ማስኩን የሚገዙት ባንኩ ያወጣውን መመሪያ ለመተግበር እንጂ ከኮቪድ-19 ራሳቸውን ለመጠበቅ ነው ብሎ አያምንም። አሁን ላይ እጁን የሚታጠብ የለም፣ አይቼም አላቅም። አልፎ አልፎ ጥቂት ሰዎች ሳኒታይዘር እጃቸው ላይ ያደርጋሉ። ማስክ ደግሞ የሚገዙን ወደ ባንክ ሲገቡ ብቻ ነው። ባንክ ውስጥ ያደርጉትና ከባንክ ተገልግለው ሲወጡ ኪሳቸው ውስጥ ያደርጋሉ ወይም ወርውሮ ይጥሉታል። እኛም ማስክ የምንሸጠው እዚህ ባንክ ቤት ስር አውቶቡስ ተራ ሐኪም ቤትና ዩኒቨርሲቲ አካባቢ ነው። የመንግስት አካል ህብረተሰቡ ማስክ እንዲያደርግ መምከርና ማስገደድ ይኖርበታል። ምክንያቱም በኮቪድ የሚያዙ ሰዎች ቁጥር በጣም እየጨመረ ነው፣ የሚሞትም ሰው እንዲሁ እየጨመረ ነው እየተባለ ነው ብሏል። የጉደር መጀመሪያ ደረጃ ሆስፒታል ሕክምና ክፍል ኃላፊና የማዕከሉ ኮቪድ-19 ህክምና አስተባባሪ ዶክተር ናሆም ተሾመ ከግንቦት 8 2012 ዓ ም ጀምሮ 296 የኮቪድ-19 ታካሚዎች የህክምና አገልግሎት እንደተሰጣቸው ተናግረዋል። ባለፈው ሳምንት ህይወታቸው ያለፈውን ሁለት ሰዎች ጨምሮ አጠቃላይ 15 ሰዎች ህይወታቸው አልፏል። ስለ ጽኑ ህሙማን ክትትልና በህብረተሰቡ ዘንድ ስለሚስተዋለው መዘናጋትም ገልጸውልናል። ሁለት መቶ ዘጠና ሰዎችን ተቀብለን ያስተናግደናል። በአሁኑ ሰዓት ወደ ሀያ የሚሆኑ ኬዞች ናቸው እኛጋ ያሉት ማለት ነው። ከዚህ ውስጥ በጣም ክሪቲካል ደረጃ ላይ ያሉ ወደ ስድስት ናቸው። ስድስቱም ክሪቲካል ኬር ይፈልጋሉ ማለት ነው። አይሲዩ ማለት የጽኑ ህሙማን ክፍል አገልግሎትም አለን ዛስጣም ሁለት ማሽን ብቻ ነው ያለን እኛ ፋንክሽናል ያለ ማሽን ሁለቱም ይሰራል። ግን ለጊዜው ማሽን ላይ ያለ ፔሽንት ለአሁን ወደዛ የሚሄዱ ፔሽንቶች አሉ ማለት ነው። ስድስት ወደዛ ሊሄዱ ይችላሉ። ህይወት ያለፉ እስከአሁን ድረስ ወደ አስራ አምስት ኬዝ ነው በህይወት ያለፉ ማለት ነው። እኛ ጋር ከአስራ አምስቱ ባለፈው ሳምንት ብቻ ሁለት ኬዝ ታልፏል ማለት ነው። በአጠቃላይ በህብረተሰቡ መሀል ያለው መዘናጋት የመከላከያ ዘዴዎችን ያው ህብረተሰባችን ያውቃል፣ መተግበሩ ላይ ነው ችግር ያለው ማለት ነው። አሁን ዲስታንስ መጠበቅ፣ እጅ መጣት፣ ሳኒታይዘር መጠቀም፣ ሌሎችንም ማስክ መጠቀም በብዛት እየተገበረ አይደለም ማለት ነው። እና ይሄ ደግሞ ወደ ባሰ ስለሚወስደል ህብረተሰባችን ጥንቃቄ ቢያደርግ ሆስፒታሎቻችን በብዛት አሁን ሞልቶ ክሪቲካል ኬር ላይ እንኳን ሰርቪስ መስጠት እስከ ከአቅም በላይ የሆነ ስለሆነ ያለውን መከላከያ ዘዴዎች ተግባራዊ ብናደርግ ጥሩ ይመስለኛል። የኢትዮጵያ ጤና ሚኒስቴር ዶክተር ሊያ ታደሰ ኮቪድ አስራ ዘጠኝን አስቀድሞ ለመከላከል ከዚህ ቀደም የወጣው መመሪያ ተግባራዊነትን አስመልክቶ ሰሞኑን በሰጡት መግለጫ ደንቡን ተግባራዊ ለማድረግ ከህግ አስፈጻሚዎች ጋር ተባብሮ መስራት እንደሚያስፈልግና አሰራሩንም ማጠናከር እንደሚያስፈልግ ጥቆማ ሰጥተዋል። ተጠያቂነት እንዲኖርም ውይይት እንደሚያደርጉ ገልጸው ነበር። ያንን ያልፈጸመ ሰው በወንጀል የሚያስቀጣ መሆኑ የተቀመጠ ቢሆንም እንዳልተተገበረ ይታወቃል። ነገር ግን ይሄንን የተላለፉ ሰዎች በተለየ መልኩ በስርዓት ወይም እንደዚህ እንዲቀጡ ሳይሆን አስተማሪ በሆነ መንገድ ተግባራዊን በሚያሻሽል መንገድ፣ በተሻለ መንገድ የሚደረግበት ተጠያቂ የሚሆኑበት ስርዓት ግን መዘርጋት አለበት በሚል በዚሁ ሳምንት ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ከዛ በኋላ የምናሳውቅ ይሆናል። ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ ነገር ግን አሁን በተቀመጠው ደረጃ ያለው ሁለት ዓመት አንድ ሰው ማስከራረገን ብለን እንዲታሰር አንፈልግም። ሊሆንም ተግባራዊ ሊሆን የሚችልም ነገር አይደለም። ያ በህጉ የተቀመጠ ቢሆንም ማለት ነው። ነገር ግን ሌሎች ሌሎች ሀገሮችም ላይ የሚደረጉ የተለያዩ ምሳሌ የገንዘብ ቅጣቶችን መተግበር፣ እነዚህ አይነት ነገሮች አሉ። ሌሎችን ተሞክሮች አይተን እንደ ሀገር ምን መተግበር እንችላለን። ምክንያቱም የበሽታ ሁኔታ እንደምናየው እየጨመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡም በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው። የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት በጋራ በሚያወጡት የኮቪድ-19 እለታዊ መረጃ መሰረት በኢትዮጵያ ትናንትና ብቻ 2057 ሰዎች በኮቪድ-19 እንደተያዙ በምርመራ ተረጋግጧል። ይህን ያህል መጠን በአንድ ቀን ሲመዘገብም የመጀመሪያው ነው ተብሏል። በኢትዮጵያ በአንድ ሳምንት ብቻ 9329 ሰዎች በኮቪድ-19 ሲያዙ፣ ይህም ከአፍሪካ ቀዳሚ መሆኑን የበሽታዎች መከላከል ማዕከል በአፍሪካ አፍሪካ ሲዲሲ አስታውቋል። አፍሪካ ሲዲሲ እስከ ትናንት ባለው የኮሮና ቫይረስ መረጃ ብቻ ከአፍሪካ ከፍተኛ የኮቪድ-19 ተያዦች ቁጥር ካላቸው ሀገራት መካከል ኢትዮጵያ አምስተኛ ደረጃ ላይ እንደምትገኝ አስታውቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የተባበሩት መንግስታት የስደተኞች ጉዳይ ተቋም ለኮሮና ቫይረስ ወረርሽኝ የሰጠው ዓለም አቀፍ ምላሽ በአብዛኛው የተሳካ እንደነበር አስታውቋል። በመላ ዓለም በሚገኙ ስደተኞች መካከል በሽታው እንዳይሰራጭ በመግታት ረገድም ተሳክቶልኛል ብለዋል። ሊዛሽ ላይን የጀኔቫ የላከችውን ዘገባ ሀብታሙ ስዩም ያቀርበዋል። በመላ ዓለም ከ80 ሚሊዮን በላይ ሰዎች በጭቆናና ግጭቶች ምክንያት ከሚኖሩበት ተገደው ተፈናቅለዋል። ከእነዚህ መካከል 26 ሚሊዮኑ ስደተኞች ናቸው። የኮቪድ-19 በሰበት ወቅት የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ተቋም የቫይረሱን ስርጭት ለመመከት ያለው አቅም አሳስቦት ነበረ። ዋናው አሳሳቢ ጉዳይ ቫይረሱ ከከተሞች ራቅ ብለው በሚኖሩና በተጨናነቁ ጣቢያዎች ውስጥ ወዳሉ ስደተኞች በፍጥነትና በስፋት እንዳይስፋፋ ለመግታት ያለ አቅምን የሚመለከት ነው። የተቋሙ መቋቋምና መፍትሄ ፈላጊ ክፍል ኃላፊ ሳጅድ ማሌክ እንደሚሉት ርቀትን ከመጠበቅ የጤና አገልግሎት ስርዓትን ከማግኘት ምርመራንና ግንኙነት ያላቸውን ሰዎች ከመከታተል ጋር በተያያዘ በገጠር ከሚኖሩት ይልቅ በከተሞች ውስጥ የሚኖሩ ስደተኞች የተሻሉ ናቸው። ማኅበራዊ መራራቅ ሊተገበርበት የሚችልበትን ስርዓት መዘርጋት ነበረብን። በእነዚህ ብዙ ስፍራዎች ተጨማሪ ውሃ ማቅረብ አለብን። ለመጠባበቂያ የሚሆን በነፍስ ወከፍ ከ15 እስከ 20 ሊትር ውሃ በእጅጉ እንደሚያስፈልግ ይታወሳል። ስለሆነም ተጨማሪ ውሃ፣ ተጨማሪ ንጽህና መጠበቂያና ሌሎች ነገሮችን ማቅረብ በእርግጥም ትልቅ ተግባር ነበር። ከዓለም አቀፍ ለጋሾችና የልማት ተቋማት የስደተኞች ተቋሙ በ2020 የጎርጎሳውያኑ ዘመን 492 ሚሊዮን ዶላር ድጋፍ አግኝተዋል። ይህ ድጋፍ ከፍተኛ መጠን ያላቸው የግል መከላከያ ቁሳቁሶችንና የህክምና መሳሪያዎችን ቀድሞ ለማድረስ አስችሎታል የመተዳደሪያ ድጋፍ ትምህርትን የአእምሮና የስነ ልቦና ድጋፎችን ባካተቱ አጠቃላይ የድጋፍ መርሃ ግብሮች ላይም ገንዘብ ፈሷል ተቋሙ ከስደተኞች መካከል 6 ሳ 3 ሺ በቫይረሱ እንደተያዙ አረጋግጠዋል ቁጥሩ ሊጨምር እንደሚችልም ጠቁሟል በተቋሙ ውስጥ ምክትል የመቋቋምና የመፍትሄ የፈላጊ ክፍል ምክትል ኃላፊ ማርያን ሸልፕሮድ የሚመጣው ዓመት ዋና እቅድ ስደተኞች በሀገር አቀፍ የክትባት መርሃ ግብሮች ውስጥ እንዲካተቱ ማድረግ ነው ይላሉ። በአሁኑ ወቅት መቶ ስልሳ ሀገራት ሀገራት ስደተኞችንና የሀገር ውስጥ ተፈናቃዮችን በእቅዳቸው ውስጥ እንዳካተቱ እናውቃለን። ሌሎችም በተመሳሳይ አካታች ለመሆን ጠንክረው እየሰሩ ይገኛሉ። በአመቱ መጨረሻ ሽፋኑ ሀያ በመቶ ይደርሳል ተብሎ የሚጠበቀውን ይህን አገልግሎት ለማግኘት ከኮቫክስ ጋርም በቅርበት መስራት ቀጥለናል። ኮቫክስ ዓለም አቀፍ የክትባት ስርጭት መርሃ ግብር ነው። ዓላማውም ዝቅተኛና መካከለኛ ገቢ ላላቸው ሀገራት በአስር ሚሊዮኖች የሚቆጠሩ ክትባቶችን ማዳረስ ነው። የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር እንደተናገረው ለስደተኞች የተለየ እንክብካቤ እያሰሰም አይደለም። ሆኖም ሊዘነጉ እንደማይገባ አጽንኦት መስጠት እጅግ አስፈላጊ ነው። ባለሥልጣናት እንደሚሉት ስደተኞችን ጽገኝነት ጥያቄዎችንና ፍልሰተኞችን በብሔራዊ የክትባት መርሃ ግብር ውስጥ ማካተት ሁሉንም ማህበረሰብ እንደሚጠቅም ማስረጃዎች ያሳያሉ። እነሱን ሳያካትቱ መቅረት በበኩሉ የከፋ ውጤት አለው። ተቋሙ የዘንድሮውን የኮቪድ-19 ዓለም አቀፍ ዝግጁነት ምላሽ መርሃ ግብር ለመተግበር 455 ሚሊዮን ዶላር እንደሚያስፈልገው አስታውቋል። ታላቁ የአፍሪቃ ልጅ ለውጭ ኃይሎች አንበረከክም ብሎ በራሱ የቆመ ነፃ መሪ፣ የጸረ ሙስና አቀንቃኝ፣ ለኮቪድ-19 ንቀቱን ያሳየ፣ ወደ አምባገነንነት እያቆጠቆጠ ያለ መሪ የታንዛኒያው ፕሬዚደንት ጆን ማጉፉሊ ህልፈተ ህይወት ከተሰማ በኋላ በአፍሪቃና በዓለም እየተሰሙ ያሉ አስተያየቶች ናቸው። እየተሰጡ ባሉ የተደበላለቁ አስተያየቶች ዙሪያ ጆሃንስበርግ የምትገኘው ዘጋቢያችን አኒታ ፓወር ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በታንዛኒያው አቻቸው ጆን ማጉፉሊ ሞት የተሰማቸውን ሀዘን ትላንት ሐሙስ በገለጹበት አጭር መልእክታቸው ጥልቅ ሀዘን እንደተሰማቸው አስፍረዋል። ደቡብ አፍሪካ ከታንዛኒያ መንግስትና ህዝብ ጋር ሀዘኑን በአንድነት ትጋራለችም ብለዋል። የታንዛኒያ ባለስልጣናት በልብ በሽታ ህይወታቸው ማለፉን የገለጹት የቀድሞ ፕሬዚዳንት ማጉፉሊ ገና 61 ዓመታቸው ነበር። ላለፉት ሁለት ሳምንታት ከአደባባይ ተሰውረው የቆዩት ማጉፉሊ የተቃዋሚ ፖለቲከኞች ፕሬዚዳንቱ በኮቪድ-19 ስለመያዛቸው ሲገልጹ ቆይተዋል። ማጉፉሊ ኮቪድ-19ን በይፋ የካዱ ብቸኛው የአፍሪካ መሪ ነበሩ። ባለፈው ሰኔ ወርም ሀገራቸው ከኮሮና ቫይረስ ነፃ መሆኗን በይፋ አውጀው ነበር። ሆኖም አብዛኞቹ የአፍሪካ የጤና ባለሙያዎች የፕሬዝዳንቱን ይፋዊ መግለጫ በጥርጣሬ ሲመለከቱት፣ አስተያየትም ሲሰጡበት ቆይተዋል። ራማፎሳ ከአህጉሪቱ እጅግ የተከበሩ መሪ እንደመሆናቸው ማጉፉሊ ከሞቱ በኋላ የሰጡት አስተያየት ከእርሳቸው በኋላ የተሰጡትን አስተያየቶች ቅኝት መልካስ ይዘውታል ተብሎ ይታመናል። ከናይጄሪያ፣ ከዩጋንዳ፣ ከሶማሊያ፣ ከዚምባብዌ እና ከቀድሞ የአፍሪካ ሀይል በብሪታንያ በማጉፉሊ ሞት ማዘናቸውን በመግለጽ ቀድሞው የሀዘን መግለጫ አውጥተዋል። የአፍሪካን መተባበር የሚያበረታታ ፈተታውና መቀመጫውን ጋና ያደረገው የአፍሪካ አንድነት ደጋፊዎች ጥምረት መሪ ሳርፎ አበበሬስ የማጉፉሊ ተደራሽነት በአህጉሪቱ ሁሉ የተዘረጋ ነበር ብለዋል። እርሱ ያስተዳድር የነበረው የታንዛኒያ ዜጎችን ብቻ አልነበረም። ሁላችንም የምናየው እንደ አንድ ታላቅ የአፍሪካ አህጉር ልጅነቱ በመሆኑ ዜናውን የተቀበልነው በከፍተኛ ሐዘን ነበረ። አህጉሪቱ ባላት አቅምና ችሎታ ከሚተማመኑ ሙስናን ለማጥፋት ቆራጥ እርምጃ ከወሰዱና እውነተኛ የአፍሪካ መሪ ለመሆን ከመረጡ ጥቂት መሪዎች ውስጥ አንዱ ማጋፉሊ ነው። የግሎባል ፓን አፍሪካኒዝም ኔትወርክን የሚመሩት የመብት አራማጅ ዳንኤል ሙዋቡኑ የማጉፉሊን ሞት አስከፊ ድባብ ሲሉ ነው የገለጹት። ሂ ሃዝ ዴሞንስትሬትድ ሰልፍለስ ሊደርሺፕ አንድ ፒፕል ድሪቨን ሊደርሺፕ ለወጣቱ ትውልድ ከራስ ወዳድነት ነፃ የሆነ እና በሰዎች ቅንጅት የሚታገዝ አመራር ምን እንደሆነ አሳይተዋል። እንደዚህም የአገሪቱን የተፈጥሮ ሀብቶች በመጠቀም በአጭር ጊዜ ውስጥ ታንዛኒያን ከሶስተኛ ዓለም ሀገርነት ወደ መካከለኛ የኢኮኖሚ ደረጃ ወዳላቸው ሀገሮች ለማሳደግ ችሏል። ከውጭ ሀገር የገንዘብ ድጋፍ ሳይጠይቁ ታንዛኒያውያን በራሳቸው ገንዘብ የባቡር ሀዲድ እንዲገነቡ አስችሏል። እኛ ለአፍሪካ የምንፈልገው እንደዚህ አይነት መሪ ነው። ይህም ሆኖ ግን ማጉፉሊ ከትችት ያመለጡ መሪ አልነበሩም። የቀድሞ ፕሬዝዳንት መገናኛ ብዙሀንን በማፈንና የዜጎችን የመናገር ነፃነት በመጻረር እንዲሁም ወረርሽኙን በመካዳቸው የተቃዋሚ የፖለቲካ መሪዎችና ተንታኞች ወቀሳ ሲሰነዝሩባቸው ተደምጠዋል። በበርኒንግሃም ዩኒቨርሲቲ የዴሞክራሲ ፕሮፌሰር የሆኑት ኒስ ቼስማን ማጉፉሊ ትተውት የሚሄዱት ስም የተወሳሰበ ይሆናል ይላሉ። በአንድ በኩል ሙስናን በመዋጋት መቀነስ የቻለና የታንዛኒያ መንግሥትን ያጠናከረ ሰው አድርገው የሚቆጠሩት ሰዎች አሉ። በሌላ በኩል ደግሞ እርሱ ለኮቪድ-19 ባሳየው ችልተኝነት ምክንያት ታንዛኒያውያን እንዲሞቱ አድርገዋል ብለው የሚወቅሱትም አሉ። እኔ እርሱ ማለፊ ያመጣዋል ብዬ ከማስባቸው ቁልፍ ጉዳዮች አንዱ ታንዛኒያውያን አመራሩ ጉልህ የሆነ ስልጣን እንዳለው ከተገነዘቡ ወደ አንድ ልዩ አይነት አንድ የዲሞክራሲ መንገድ ይወስዳቸዋል ብዬ አምናለሁ። ቼስማን አያይዘው ታንዛኒያ ከለውጥ ይልቅ ቀጣይነት የማየት እድል አላት ብለዋል። ሌላው ከአፍሪካ ውጪ የሀዘን መግለጫ የወጣው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የተሰጠው ነው። መግለጫው ስለ ሟቹ ፕሬዚዳንት ትንሽ ነገር ይናገርና የታንዛኒያና የአሜሪካ ህዝብ ግንኙነት እንዲሻሻል መስራታችንን እንቀጥላለን። የታንዛኒያ ህዝብ ሰብአዊ ና መሰረታዊ መብቶች እንዲከበሩ በሚያካሂደው ትግልና ኮቪድ አስራ ዘጠኝን ለመዋጋት በሚደረገው ጥረት ዩናይትድ ስቴት ድጋፏን መስጠቷን ትቀጥላለች ብሏል። የዩናይትድ ስቴትስ ህግ አውጪ ምክር ቤት ሐሙስ ዕለት ፕሬዚደንት ጆ ባይደን በስደተኞች ዙሪያ ካቀረቧቸው ቁልፍ ጉዳዮች መካከል ሁለቱን አሳልፏል። በሌሎቹ ስደተኛን በሚመለከቱ ጉዳዮች ላይ የሚደረጉት ክርክሮች ግን አሁንም እንደቀጠሉ ነው። በምክር ቤቱ የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን በዚህ ዙሪያ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች። በሜክሲኮ በኩል የዩናይትድ ስቴትስን ድንበር አቋርጠው የሚገቡ ጥገኝነት ጠያቂዎችና ለአቅም ያልደረሱ ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ነው። የባይደን አስተዳደር ደግሞ እጅግ የተበላሸው የአሜሪካ ስደተኞች ስርዓት ይህንን ለመቆጣጠር አቅም እንዳለው ለማሳየት እየጣረ መሆኑን የዋይት ሀውስ ፕሬስ ኃላፊ ጄን ፓስኪ ተናግረዋል። በድንበር በኩል አልፈው ወደ ሀገር ለመግባት የሚሞክሩ አብዛኞቹ ሰዎች እንዲመለሱ ተደርገዋል። ድንበሩ አሁን ክፍት አይደለም። አሁን ያሉት እጅግ በጣም ጥቂት ናቸው። ሪፐብሊካን የሆኑት የምክር ቤቱ አባላት የባይደን አስተዳደር አስራ አንድ ሚሊየን ህጋዊ የመኖሪያ ፈቃድ የሌላቸውን ስደተኞች ህጋዊ ለማድረግ የገባው ቃል ሌሎች በርካታ ሰዎችን ወደ ሀገር ውስጥ ለመግባት እንዲሞክሩ እያበረታታ ነው ሲሉ ይከራከራሉ። ከነዚህ መሀል የሪፐብሊካን ተወካዩና የምክር ቤቱ አናሳ መሪ ኬቨን ማካርቲ አንዱ ናቸው። ቤተሰቦቻቸውን አንድ ላይ አሰባስበው ወደዚህ ጉዞ እያደረጉ ነው፣ ምክንያቱም ፕሬዝደንቱ የተናገሩትን ነገር ሰምተዋል። ከአሜሪካ የደህንነት መስሪያ ቤት የተገኘው መረጃ እንደሚያመለክተው ድንበር እያቋረጡ ወደ ዩናይትድ ስቴትስ የሚገቡ ሰዎች ቁጥር እየጨመረ ነው። በህግ መወሰኛ ምክር ቤቱ የሪፐብሊካን አናሳ መሪ የሆኑት ሚች ኮኔል ይህን ቁጥር አስጊ ሁኔታ ነው ሲሉ ይገልጹታል። ይሄ የጸጥታ ችግር ነው። አዲስ የወጡ ሪፖርቶች እንደሚያሳዩት ድንበር ላይ የታሰሩ በርካታ ሰዎች ስም በፌዴራሉ የምርመራ ቢሮ ከተያዙ የሽብርተኛ ሰዎች ስም ዝርዝር ውስጥ ተመሳሳይ ሆነው ተገኝተዋል። በአሜሪካ ምክር ቤት የጸደቀው ረቂቅ ሕግ በአሁኑ ወቅት ድንበር በማቋረጥ ላይ ያሉ ስደተኞች ላይ ብዙም ተጽዕኖ ባይኖረውም በዋሽንግተን በስደተኞች ዙሪያ ያለውን የፖለቲካ ሽኩቻ ግን በእጅጉ ይለውጠዋል ሲሉ የስደተኞች ፖሊሲ ማዕከል ኃላፊ የሆኑት ዶሪስ ሜስነር ያስረዳሉ። በስደተኞች ዙሪያ የሚደረጉ ለውጦችን ለሚቃወሙ ሰዎች አስተዳደሩን አጥብቀው መቃወም እንዲቀጥሉ ያደርጋቸዋል። ስለዚህ የፖለቲካ ምህዳሩን በማጥበብ ወይም በማወሳሰብ የባይደን አስተዳደር ረቂቅ ሕጎቹን ይዞ ወደፊት እንዳይጓዝ ሊያደርግ ይችላል። የአሜሪካ ህግ አውጪ ምክር ቤት ሐሙስ እለት ሁለት ጠበብ ያሉ ረቂቅ ህጎችን አሳልፏል። አንደኛው ከአሜሪካ ውጭ የተወለዱ የእርሻ ሰራተኞች ህጋዊ የመኖሪያ ፍቃድ እንዲኖራቸው የሚፈቅድ ሲሆን፣ ሌላኛው ህልመኞች ተብለው የሚጠሩትን በልጅነታቸው ወደ አሜሪካ መጥተው ያደጉ ግን ህጋዊ መኖሪያ የሌላቸውን ህጋዊ የሚያደርግ ነው። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ስለ ጉዳዩ ይህን ይላሉ። አዳዲስ አሜሪካኖች ላይ በራችንን የምንዘጋ ከሆነ በዓለም ላይ ያለንን የአመራር ቦታ እናጠዋለን። ለእኔ የህልመኞቹን ጉዳይ ደጋግሜ ማንሳት እጅግ ደስታ የሚሰጠኝ ነገር ነው። እጅግ በጣም ያኮሩናል። ሜስነር በበኩላቸው በቀጣይ ዲሞክራቶች በጠባብ ልዩነት በሚመሩት የህግ መወሰኛ ምክር ቤት ያሉ ሪፐብሊካኖችን ድምፅ ለማሸነፍ እቅድ ያስፈልጋል ይላሉ። ህልመኞቹ በመላው ሀገሪቱ ላይ አቤቱታ ሲያሰሙ የኖሩ የህብረተሰብ ክፍል ናቸው። ደግሞም በጣም ጠንካራ የህዝብ ድጋፍ አላቸው። ነገር ግን ከሌላው የህብረተሰብ ክፍል ጋር ሲነጻጸሩ በቁጥር አናሳ ናቸው። ሐሙስ ለት የጸደቁት ሁለቱ ረቂቅ ህጎች የህግ መወሰኛውን ምክር ቤት አልፈው ህግ መሆን ከቻሉ ወደ ሁለት ሚሊየን የሚጠጉ ህልመኞች የአሜሪካ ዜግነት ማግኘት የሚያስችላቸውን መንገድ ይጀምራሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በሐረሪ ክልል የተፎካካሪ ፖለቲካ ፓርቲዎች ለምርጫ እየተዘጋጁ መሆናቸውን አስታወቁ። ኢዜማና አብን በርካታ እጩዎቻቸው ለመወዳደር ከተዘጋጁ በኋላ በፍርሃት ሀሳባቸውን እንደቀየሩ አስታውቀዋል። ከ36ቱ የሐራሪ ክልል መቀመጫዎች 14ቱ ሐራሪዎች ብቻ የሚወዳደሩባቸው ናቸው። የሐራሪ ብሔር ተወላጆች ብቻ የሚወዳደሩበትን የጄጎል ልዩ የምርጫ ክልል አብን አፓርታይዳዊ ነው ሲለው ብልጽግና ፓርቲ ግን ዓለም አቀፍ ተመክሮ ላይ የተመሰረተ ነው ብሎታል። አዲስ ተኮል ዝርዝር ዘገባውን ልኳል። በሐረሪ ክልል የሚካሄደው የህዝብ የተወካዮችና የክልል ምክር ቤት ምርጫ ኢዜማና አብን አስቀድመው ለመወዳደር የወሰኑ የተወሰኑ አባሎቻቸው በፍርሀት ሀሳባቸውን እየቀየሩ ከውድድር ራሳቸውን አግልለዋል ሲሉ ገለጹ። ለክልል ምክር ቤት አስር እጩዎቹን ያቀረበው ኢዜማ በአባላቶች ላይ ማስፈራሪያ ደርሶባቸው ይሆናል ሲሉ የኢዜማ የሐረሪ ክልል አስተባባሪ አቶ አስፋቸው ባልቻ ገልጸዋል። በጩዎች ምዝገባ በኩል የገጠሙ ችግሮች አሉ። አንዱ ፍርሀቱ ከየት በኩል ይምጣ ከየት በኩል የሚታወቅ ነገር የለም እስከ ሀያ የሚያክሉ ጩዎች ፎርም ከወሰዱ በኋላ ምን ካሉ በኋላ አንትን ተጠቅመዋል የማስፈራራት ሁኔታዎች ያሉ ይመስላሉ ማለት ይቻላል። ለክልል ምክር ቤት ሶስት እጩዎቹን ያቀረበው አብን በበኩሉ አንድ አባሉ ላይ የተፈጸመው እስር በእጩነት ለመወዳደር ያቀረቡ ሌሎች አባሎቹ እንዲሸሹ አድርጓል ሲሉ የፓርቲው የሐረሪ ክልል ኃላፊ አቶ ታምሪ በርዱን ተናግረዋል። የምርጫ ዝግጅት እንግዲህ ሐረሪ ላይ ትንሽ አስቸጋሪ ነው። ያው በሀገሪቱ ባለ በአጠቃላይ ባለው ሁኔታ የተነሳ ስጋቶች አሉ። ስጋቶች በእኛ ም ላለ በደጋፊ በደጋፊቻችንም እንዲ አባላት ለማግኘት ነው። እጮችንም ለማቅረብም ትንሽ አስቸጋሪ ነው የሆነብን ያም ደግሞ ያልቻለ ያል እንቅስቃሴ እያደረገ ነው። በተወሰነው መልኩ ያባሰብረው ነው። በቀድመ መልኩ ባይሆንም እጮች አቀድሞ ሶስት ነው በእኛ በኩል ያው አንድ እጩአችን እንደሆነ ታስሮ እንደነበረ ምናልባት ሰምታችሁ ይሆናል። አንድ እጩ ቀድመው ሰው የሜሪካን ቲሸርት የያዘ ምናምን ተብሎ አንድ ጊዜ አስረውት ነበረ። በሱ ምክንያት ሌሎች ሊመጡ የነበሩ እጩዎቻችንም በፍራቻ ቀርተዋል። ያው ለመንቀሳቀስም ትንሽ አስቸጋሪ ነው ያሆነብን ለኛ። አሁንም ኢቨን ቢሮዎች ራሱ አግኝተን ተከራይተን መስራት አልቻልም። ያው በእነዚህ ሁኔታዎች ውስጥ የጊዜ ማስተባባሪና የተወካዮች ምክር ቤት እጩ አሳስፋቸው ባልቻ በክልሉ የምርጫ ጣቢያዎች መብዛትንም ተችተውታል። ምርጫ ጣቢያ ሁሉ ነገር የሚመዘገቡበት ቦታ ነው። ድምፅ የሚሰጡበት ቦታ ነው። የሚቆጠርበት ቦታ ነው። እስካሁን የምርጫው ጣቢያው ክሊር ላይ አይታወቅም። የተወሰነ ተሰርቶ ዳውንሎድ ያደረግነው ነበረ። ሀረሪ 183415 ነዋሪ ነው ያለበት። የምርጫ ጣቢያው ግን 285 ብታካፍለው 600 ምናምን ናቸው። ሁሉም 183ቱም የሚመጡ ናቸው ከ18 ዓመት ዕድሜ በላይ ናቸው ብለ ብትገምትም እንኳን ይህ ሊሆንም ይችላል።

ከምርጫ ጣቢያዎቹ መብዛት ባሻገር 43 በመቶዎቹ የምርጫ ጣቢያዎች የሀረሪ ተወላጆች ብቻ በሚወዳደሩበት የጀጎን ልዩ ምርጫ ክልል ስር መሆኑ ትክክል አይደለም ብለዋል። የአብን አስተባባሪ አቶ ታምሪ በሩን በበኩላቸው ሌሎች የከተማዋ ነዋሪዎች ባገለለ መልኩ ሀረሪዎች ብቻ የሚወዳደሩበት የጀጎን ልዩ ምርጫ ክልል መኖሩን ተችተውታል። ስለ ሀረሪ ክልል ሲወራ የአፓርታይድ ስርዓት ነው የሚለው ሁልጊዜ ይህ የሚባለው የአፓርታይድ ስርዓት የሚባለው ዙ ዝም አለም አሁን እነዚህ ከጥቀስካቸው ከሰላሳ ስድስት ወንበሮች ውስጥ አስራ ስምንቱ ከምርጫ በፊት የሚወሰዱ ስለሆነ ነው። ምክንያቱም የሀረሪ ክልል ልዩ መብት ይሰጣል የህገ መንግስቱ በእነዚያ ልዩ መብቶች ደግሞ አስራ አራት የክልሉ ህገ መንግስት ለሀረሪ ክልል አንደኛ አጠቃላይ ሀረሪ ክልል ያላት ስለ ቶች ምክር ቤት ለዋናው ሁለት ወንበር ነው። አንዱን ወንበር የሀረሪ ብሄረሰብ እንዲሁ ነው የሚወስደው፣ በልዩ መብት ተብሎ አንድ ወንበር ነው የሚጠራው። ከዛ ከክልሉ 36 ወንበር ደግሞ 14ቱን የሀረሪ ክልል ጉባኤ ሚባላለን እሱ ነው የሚመረጠው። እሱ ላይ አንድም የከተማ ውሶ ይመርጥ ሀረሪዎች ብቻ ናቸው ይመርጥ። በሀረሪ ክልል ሶስት የምርጫ ክልሎች እንዳሉ ያገኘነው መረጃ ያመለክታል። ከ36 የክልሉ ወንበሮች 14ቱ የጀጎል ልዩ ምርጫ ክልል ሲሆን በዚህ መወዳደር የሚችሉት ሀረሪዎች ብቻ ናቸው። በመራጭነት መሳተፍ የሚችሉትም በመላ ሀገሪቱ ያሉ የብሔሩ ተወላጆች ሁሉ ናቸው። ሁለተኛው የምርጫ ክልል መደበኛው የጀጎል የምርጫ ክልል ሲሆን አራት ወንበሮች ተመድቦለታል። ለእነ አራት ወንበሮች ግን ሁሉም የጀጎል ነዋሪዎች በመራጭነትም ሆነ ተመራጭነት መሳተፍ ይችላሉ። ሶስተኛው ና 18 ወንበሮች የተመደቡለት የጀጎል ዙሪያና ሁንደን የምርጫ ክልል ነው። በሀረሪ ክልል የሚደረገው ስድስተኛው አገር አቀፍ ምርጫ ቀድሞ ኢህአዴግ ና ጋሮ ሀብሊ ለመጀመሪያ ጊዜ በአንድ ፓርቲ ጥላ ስር ሆነው በጋራ እየተወዳደሩ ያሉበት ነው ይላሉ የሀረሪ ክልል ብልጽግና ፓርቲ ምክትል ኃላፊ አቶ አብዱል ሐኪም ዑመር። የምርጫ ዝግጅታቸውንም በጥሩ ሁኔታ እያካሄዱ መሆናቸውን ይገልጻሉ። በአብን በኩል እየቀረበ ያለውን ቅሬታ ግን አልተቀበሉትም። ቅሬታ እንደዚሁ እንደዚህ ተደርገናል ከህግ ወይም ከወንጀል ጋር ስርዓትና ህግን አክብሮ ጋር በተያያዘ እኛ ሳንሆን መንግስት የሚወስዳቸውን እርምጃዎች ወደኛ የማላካት አይነት ነገር አዝማሚያዎች ያላቸው አንዳንድ ፓርቲዎች አሉ እንጂ ሌላው ከሞላ ጎደል ሰላማዊ በሆነ ግን ሊጠናከር በደንቡ ደግሞ ሊጠናከር የአረሪ ብሄር ተወላጆች በጀጉል ምርጫ ክልል ለብቻ እንዲወዳደሩ መደረጋቸውን ግን ዓለም አቀፍ ተሞክሮ ያለው ነው ይላሉ። ትንሽ ከኛ ሀገር አንጻር ሳቢውና ተሞክሮ አዲስ ስለሆነ ሰው እንደ ለየት ተደርጎ ከህግ ውጭ ምንም መሰረት የለውም አድርገው የሚያስባሉ ግን እንደዛ አይደለም። ጀኔቫ ኮንቬንሽን፣ ሌሎች በርካታ ያለ ጉጉራት ህግጋት እና ማህበር ተሞክሮም ስላለ ከዛ አንጻር ነው ይሄ ነገር የተቀመረው። ሶ የአናሶችን መብት ከማስጠበቅ አንጻር የዲሞክራሲያዊ መብታቸውን ኤክሰርሳይዝ እንዲያደርጉ ከማድረግ አንጻር የወጣ ሕግ ነው ማለት ነው። በሀረሪ ክልል የሀረሪ ዲሞክራሲያዊ ድርጅት ሀዲድና የሀረር ፍትህና ዲሞክራሲያዊ ፓርቲ የተባሉ ክልላዊ ፓርቲዎች የነበሩ ሲሆን የሀረር ፍትህና ዲሞክራሲያዊ ፓርቲ በምርጫ ቦርድ እውቅና በመነፈጉ አባላቱ ከአብን ጋር ሆነው ለምርጫ እየተንቀሳቀሱ መሆናቸውን ያገኘነው መረጃ ያመለክታል። ሀዲድ በበኩሉ በክልሉ ለምርጫ እየተወዳደረ ይገኛል። በጀጎል ልዩ ምርጫ ክልል ብልጽግና፣ ሀዲድና የነጻነትና ኩልነት ፓርቲ የሚወዳደሩ ሲሆን ሶስቱም ያቀረቧቸው እጩዎች የሀረሪ ብሔር ተወላጆች ናቸው። በጉዳዩ ላይ የሀዲድ እና የነጻነትና እኩልነት ፓርቲ አመራሮችን እንዲሁም የሀረሪ ምርጫ ቦርድ ለማግኘት ያደረግነው ጥረት አልተሳካም። የምርጫ ቦርድ ኃላፊ አቶ አማን ለጊዜው መግለጫ እንደማይሰጡ አስታውቀውናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ሀረር። የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩን ጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በአንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበርና የህግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግነው ጥሪ እስካሁን አጥጋቢ መልስ አላገኘም ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ትላንት ባወጣው መግለጫ በጅማ ከተማ በእስር ላይ የሚገኙትና ሰሞኑን ፍርድ ቤት በዋስ የለቀቃቸው መሐመድ ደክሲሶ እና ሌሎች ሁለት ሰዎች እስካሁን አለመፈታታቸውን እንደ ማሳያ ጠቅሷል። መግለጫው ከወጣ በኋላ ከመሐመድ ደክሲሶ ጋር ከታሰሩት ሁለት ሰዎች አንዱ የሆኑት ዶክተር ወንድሙ ለገሰ መፈታታቸውን ጠበቃው ገልጸዋል። ፀሐይ ዳምጠው ዝርዝር አላት። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደሚለው የፍርድ ቤት ትዕዛዝ የማይከበርባቸው አጋጣሚዎች እጅግ አሳሳቢ ናቸው። በተለያዩ ምክንያቶች በእስር ላይ የሚገኙ ግለሰቦች ፍርድ ቤት በዋስ ወይም በነጻ ቢያሰናብታቸውም ፖሊስ ግን ትዕዛዙን አክብሮ የማይለቅባቸው አጋጣሚዎች በተለይ በኦሮሚያ ክልል እንደሚከሰቱም ነው ኮሚሽኑ ያመለከተው። አቶ ኢማድ አብዱልፈታ በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት አማካሪ ናቸው። የፍርድ ቤት ትእዛዝ ትእዛዝና የሕግ የበላይነት እንዲከበር ለሚመለከታቸው አካላት ሁሉ ጥሪ እያደረግን ነው ሲሉ ነው ያብራሩት። በተለያዩ ቦታዎች ፍርድ ቤት ውሳኔ ሰጥቶባቸው ወይም የዋስትና መብት ተጠብቆላቸው በይፈር ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ የማይታወቁ ሰዎችም አሉ። በእስር ላይ የሚገኙ የፍርድ ቤት ትእዛዞች ባለመፈጸማቸው ማለት ነው። የእነ መሐመድ ሲሰው ጉዳይ እዚህ ውስጥ እንጠቀስ ነው እዚህ ውስጥ እንጠቃለፍ። እኛ በተደጋጋሚ እያልን ያለ ነው፣ የህግ በላይነት መከበር አለበት፣ የፍርድ ቤቶች ትእዛዝ መከበር አለበት ነው። ፍርድ ቤቶች አንድን ሰው በዋስትና ይለቀቅ ወይም መዝገቡን ዘግተው በነጻ ካሰናበቱት በኋላ አስሮ ማቆየት ህገወጥ ነው፣ የሚያስጠይቅ ተግባር ነው። ስለዚህ ይሄ የፍርድ ቤት ነጻነትን በትልቁ የሚጋፋ ተግባር ነው። ይህን ሁሉም መረዳት ያለበት ጉዳይ ነው። ይህንን ችግር በመረዳት ጣልቃ መግባት ያለባቸው አካላት ጣልቃ ገብቶ በተለያዩ ቦታዎች የፍርድ ቤት ትእዛዝን በመቃረን እስር ላይ የሚገኙ ሰዎች እንዲለቀቁ እንዲያደርጉ የሰብአዊ መብት ኮሚሽን በተደጋጋሚ ጥሪ እያደረገ ያለው የፍርድ ቤቶች ትእዛዝ ለውይይት ለምክክር መቅረብ ያለበት ጉዳይ አይደለም። እስረኛው ግን እንዴት ነው በፍርድ ቤት ትእዛዝ መሰረት መለቀቅ ያለበት ይሄ ደግሞ እየተደረገ ያለም፣ በተለይ የሕግ የበላይነት ከማክበር አንጻር በኦሮሚያ ክልል ፖሊስ ኮሚሽን፣ እንደዚሁም በክልሉ ጠቅላይ ዐቃቤ ሕግና ጠቅላይ ፍርድ ቤት እየታዩ ያሉ ባሏቸው ችግሮች ላይ የእርምት እርምጃን እንዲወሰድ ጥሪ ሲደረግ መቆየቱን አቶ ኢማድ ይናገራሉ። ያነሳሻቸውን የኦሮሚያ ክልል መስሪያ ቤቶች ጋር በተደጋጋሚ የስራ ጉዳይ ያገናኝናል። በምናደርጋቸው የእስር ቤቶች ጉብኝት ላይ የሚታዩ ክፍተቶች ላይ አስተያየት እንዲሰጡ፣ ማስተካከያ እንዲያደርጉ በተደጋጋሚ በደብዳቤ፣ በሚዲያ፣ በአካል ጥሪ እናደርግላቸዋለን ነገር ግን እስካሁን ባለው ሁኔታ ጥሩ የሚባል ምላሽ የለም። እኛ በበኩላችን ማድረግ ያለብንን ጥረት እያደረግን ነው። ይሄንን ችግር እያዩ ማየት ያለባቸው አካላት ያስተካክላሉ የሚል ተስፋ አለን። ስራችንን ግን መስራቱን የሚቀጥል ነው የሚሆነው ማለት ነው። ሰሞኑን የጅማ ከተማ ወረዳ ፍርድ ቤት ለሁለተኛ ጊዜ በዋስ እንዲፈቱ የወሰነላቸው እነ ማሐመድ ደግሶ እስካሁን አለመለቀቃቸውንም ለማሳያነት ጠቅሷል ኮሚሽኑ። የታሳሪዎቹ ጠበቃ አቶ ኦብስናን ግርማ እንደሚሉት ፍርድ ቤት ደንበኞቻቸው ከእስር እንዲፈቱ ሁለተኛ ዙር ትዕዛዝ ከሰጠ አራተኛ ቀናቸው ነው ዛሬ። ከሶስቱ ታሳሪዎች አንደኛው ማለትም ዶክተር ወንድሙ ለገሰ ብቻ መፈታታቸውንም ጠበቃው አክሎ ገልጿል። በዛሬው ዕለት እንግዲህ ዶክተር ወንድ ለገሰ የስድስት ሺህ ዋስ እንዲያቀርቡ ተብለው ስድስት ሺህ ብር ዋስ የሰው አቅርቦ ከእስር ቤት ወጥተዋል። በራስ ዋስትና የወጡ ነው የተባለው። በራስ ዋስትና እንግዲህ ፍርድ ቤት ለሶስቱም ነው ያዘዘው። ሁለቱ አሁንም ጋው ነው አልተለቀቁም ማለት ነው። መጀመሪያው እንደተዘጋ ሁለተኛ ነበር ዋስ መዝግብ የቀረበው አሁኑ እንግዲህ ስለ ከቦምብ ጋር የሚያያዝ ነው። ሁለት ቀጠሮ ከተሰጠ ወይንም አስራ አምስት ቀን የመጀመሪያ ጊዜ አስር ከዛ አምስት ቀን ተሰጠ። በመጨረሻው ተጨማሪ ጊዜ ሲጠየቅ ፍርድ ቤቱ ውድቅ አድርጎ በራስ ዋስትና ይውጡ ነው የተባለው። አህመድ ሲሰ እና አንድ ከሱ ጋር ያለ ሰው ይቀራል ማለት ነው። የኢትዮጵያ ሰብዓዊ መብቶች ኮሚሽን በአነሳቸው ጉዳዮች ላይ ከኦሮሚያ ጠቅላይ አቃቤ ህግና ጠቅላይ ፍርድ ቤት ተጨማሪ ማብራሪያ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። ከዚህ በፊት በጉዳዩ ላይ አስተያየት የተሰጡት የኦሮሚያ ክልላዊ መንግስት ቃል አቀባይ ጌታቸው ባልቻ ትዕዛዜ አልተፈጸመም ያለ ፍርድ ቤት ራሱ እርምጃ መውሰድ ይችላል ማለታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ እያሳሰበ ያለውን የኮቪድ-19 የኢትዮጵያ ይዞታ ይመለከታል። ሙያዊ ትንታኔውን የሚሰጡን እንግዳችን ዶክተር ገበዮ ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ የተለያዩ የህክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሐኪም ሲሆኑ ዶክተር ዘላለም ሀይሉ በኦሃዮ ስቴት ዩኒቨርሲቲ የቫይረስ ልዩ ጥናት ባለሙያ ናቸው በማያያዝም የቫይረሱን ራሱን የመለወጥ ጠባይ በኢትዮጵያ ያለውን ዝርያና እንዲሁም በቅርቡ ኢትዮጵያ ውስጥ ለጥቅም በመዋል ላይ ያለውን የአስትራዘኒካ ክትባት ጨምሮ በስፋት ይወያያሉ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ዶክተር ገበዮ ተፈሪንና ዶክተር ዘላለም ኃይሉን ጋብዞ ያወያየው ለምሽቱም የተከታታይ ቅንብሮቹን የመጀመሪያ ክፍል ይዞ ቀርቧል እስኪ በቀጥታ ወደ ኢትዮጵያ ጉዳይ እንዝለቀ በኢትዮጵያ ዛሬ አሳሳቢነትን የደቀነ ሁኔታ ውስጥ ነው የምንገኘው። በእርግጥ ዓለም በሙሉ ከኮቪድ-19 ፈተና ባልወጣበት፣ በዚህ በዩናይት ስቴትስ ከመቶ ሚሊዮን በላይ ሰዎችም ተከትበው ገና ከስጋቱ ባልወጣበት፣ በአውሮፓ ሶስተኛው ዙር ወረርሽኝ ሊቀሰቀስ ነው የሚል ስጋት ባለበት፣ ኢትዮጵያ ከአንድ አመት በኋላም ሰዎች እንደ አዲስ ገና ስለ ህመሙ እየተረዱ የሚመስልበት ሁኔታ ተፈጥረዋል። ቁጥሩ በእጅጉ አሻቅቧል። ቫይረሱ የሚጋለጡ ሰዎች፣ የሟቾችም ቁጥር። እስኪ የኢትዮጵያን ሁኔታ ገምግሙት። ከአንድ አመት በኋላ ኢትዮጵያ የት ነው ያለችው? እርስዎ እስከሚረዱት ጠዋት ማታ ይሄን ጉዳይ እንደሚከታተል ባለሙያ። እሺ፣ አመሰግናለሁ አሉላ። የኢትዮጵያ ነገር መጀመሪያ ከሀገር በፊት በጣም ጥንቃቄ አድርገው ብዙ ዝግጅቶች አዋጅም ጨምሮ ደስ በሚል ሁኔታ ነበር የሚካሄደው እንግዲህ መጀመሪያ የመጣው ቫይረስ የተለየ ነው ካሁን ከምናያቸው እና ያን ጊዜ ብዙም ጉዳት አላደረሰም ወደኋላ ግን አዋጁ ከተነሳ በኋላ ምንድን ነው ችግር የተፈጠረው ቫይረሱ እንደሌለ ተቆጥሮ ቫይረሱን ማዛመት ወይም ማሰራጨት የሚችሉ ተግባራት ይካሄዱ ነበረ በአብዛኛው የዚህ ቫይረስ ስርጭት የሚመጣው ከውጭ ሰው ይዞት ከሚመጣው ወይ ከሆስፒታል ከሚያዘው በላይ በሕብረተሰብ ውስጥ በሕብረተሰብ ውስጥ ደግሞ ስብስብ ነው። እና እንዳየነው ኢትዮጵያ አስገዳጅ የሆነ ሁኔታም ከዛም ደግሞ ትንሽ ቫይረሱ ላን ክብደት ያልሰጡ ሰዎች በሚያዘጋጇቸው ፕሮግራሞች ስርጭት ተካሄደ። አሁን ምን ፈራው? ምንድን ነው የሚቀጥለው ሌላ አዲስ ዝርያ ሲመጣ እንደ አዲስ ነው የሚነሳ። አሁን አውሮፓም እዚህም እየፈራ ነው ያለ ነው በአዳዲስ በሚመጡ ቫይረሶች እንደገና ሌላ ማዕበል ይመጣል የሚል ነው እና ኢትዮጵያ ምናልባትም የምንፈራው የመጀመሪያው የሚዞሩ ቫይረስ እንደገና ገኖ መጥቶ ሳይሆን አዲስ የገባ ሊኖር ይችላል። ሁለተኛው ነገር ምንድን ነው እነዚህ አዳዲስ ቫይረሶች ባህሪያቸውን ቀይረው ነው የሚመጡ። የመጀመሪያው የሚቀይሩት ባህሪ በፍጥነት ከሰው ወደ ሰው መሸጋገርና መዛመት ነው። ያ ሁሉም አዲስ የሚመጡ ቫይረሶች የሚያሳዩት ነገር ነው። ሁለተኛ የምንፈራው ባህሪ ደግሞ ሰዎችን ማሳመም፣ ከህመም ቀጥሎ ደግሞ መግደል ነው። ይሄን ኢንግላንድ ታይ የሚባለው ቫይረስ ብዙ ህመም እንደሚያመጣ ይታወቃል። እና ኢትዮጵያ መጀመሪያ ከሀገር በፊት ያሳዩትን የመከላከል ተግባር ተዘናግተው ለዚህ ደርሰዋል እና አሁን የሚታየው ነገር በእውነት ቢያሳዝንም፣ አይገርመንም። ምክንያቱም መከላከል ተግባሩ ቆሟል። ይሄ ነገር የሚቀጥል ነገር ነው። አንተ እንዳልከው ሁለት ዙር ሶስት ዙር ዓለም በአንድ ጊዜ ተመሳሳይ እርምጃ ካልወሰደ በስተቀር የኢትዮጵያ ሁኔታ በጣም አሳሳቢ ነው። አሁን አሳሳቢነቱ የሚያጎላው በቫይረሱ ተይዘው ሕክምና የሚፈልጉ ሰዎች ቁጥር ከጨመረ ያሉት የጤና መስጫ ተቋማት በቂ ስለማይሆኑ መጨናነቅ ስለሚያስከትል የዛ ትርፍ ወደ ሌላው የህክምና አገልግሎት ላይ ይሄዳል፣ ወደ ሌላው ተቋማት ይሄዳል። ጣሊያን በመጀመሪያ ዙሪያ እየነው። እሱን ነው ትምህርት መውሰድ መቻል አለብን። ከአቅማቸው በላይ ሆኖ ማንን መተንፈሻ ላይ እናርግ ማንን አናርግ የሚል ውሳኔ እስኪደርሱ ድረስ በጣም ተጨንቀው ነበርና የህግ ተቋማቱ መጨናነቅ ደግሞ ተጨማሪ ጉዳት ያመጣልና ኢትዮጵያ አሁን በጣም አሳሳቢ ሁኔታ ላይ ነው ያለችው። የሚሞቱ ሰዎች እናውቃለን። ይሄ ከኢንግላንድ መጣ የሚባለው ቫይረስ ወደ ወጣቶቹ እያድላ መምጣቱን በመረጃ የምናየው ነገር ነው። ሰው ባህሪውን ካላስተካከለ ቫይረሱ ይዛመታል። ባህሪውንም እየቀየረ ወደ ሀይለኝነት ነው የሚቀየረውና ሁላችንም በአጽንኦ የምንመለከተው በጣም በፍራት የምናየው ነገር ነው። ቤተሰብ ውስጥ እየተዛመተ ነው። አሁን ህዝቡ ምንድን ነው ቁጥር ነው የሚያየ። ቁጥሩ ኢትዮጵያ ባላት አቅም በቀን በሚሊዮን የሚቆጠር የኮቪድ ወይም ኮሮና ምርመራ ማድረግ አችልም፣ እና ቁጥሩ ላይ የሚታየውን ነገር ማየት የለበትም። ሰው ማየት ያለበት በተዘዋዋሪ መንገድ በቫይረሱ ምክንያት ታሞ ሆስፒታሉን እያጨናነቀ ያለውን ሰው ነው ማየት ያለበት። ያ አንዱ የስርጭቱ ምልክት ነው። ሁለተኛ በዛ ምክንያት የሚሞተው ሰው ቁጥር ሲጨምር የስርጭቱ ምልክት ነው። እንደውም በጣም መሰራጨቱ የምናውቀው በፊት እንደው ሳይያዙ አምልጠው የነበሩ ደጋግ ሰዎችን ሲይዝ እነሱ እንደ ወጣቱ በየውጭ ስለማይዞሩ ቤት ውስጥ ገብቷል ማለት ነው። በየህብረተሰቡ እና አሳሳቢ ደረጃ ነው ያለው። እንደገና አንዴ ቆም ብሎ እንደገና ፕላን ንድፍ ተደርጎ ሙሉ በሙሉ መንቀሳቀስ አለብን። ምክንያቱም ይሄን ነገር ካልተቆጣጠር ነው በሌላው መስክ የምናገኘው ውጤት በሙሉ ዋጋ ቢስ የሚሆነው። አሳሳቢነቱን አጽንዖት ሰጥተው አስረድተዋል ዶክተር ገበየው። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን በየቤታቸውም እንዲወያዩ በያሉበትም በትኩረት እንዲመለከቱት እናበረታታለን። ዶክተር ዘላለም ቀደም ብሎ እንደተነሳው ኢትዮጵያ ውስጥ በስፋት እየተሰራጨ ያለ ለማህበረሰብ እና ለሀገር ታላቅ አስተዋጽኦ ያበረከቱ በእጅጉ የሚያስፈልጉ ሰዎችን በቅርብ ወራት ውስጥ ማጣታችን በይፋ እየተነገረ ነው። ታላላቅ ሰዎችን ጭምር እያጣን ነው። ዶክተር ገበየሁ እንዳሉት ደግሞ አዲሱ ዝርያ ወደ ወጣቶችም የሚያዘነብልበት አዝማሚያ መታየቱን ገልጠዋል። በርካታ የቫይረስ አይነቶች እንደሚሰራጩ፣ ቫይረሱን በጊዜ ውስጥ በብዛት በስፋት እንደሚለዋወጥ እስኪ ንገሩን። መሰረታዊ ነገሮችን እንድንረዳ ቀደም ብሎ ዶክተር ገበየው በጀመሩት ላይ በስፋት የተሰራጩት የቫይረስ አይነቶች የትኞቹ እንደሆነ የሚታወቅ ነገር ካለ ከሌለም በተጨባጭ ላብራቶር ምርመራ የተረጋገጠም ነገር ከሌለ ምን አይነት ሁኔታዎች ናቸው ሊሆኑ ይችላሉ ብለው የሚገምቱት ሌሎች አካባቢዎች ከታዩ ጋር በማነጻጸር። ዶክተር ገበየው በደንብ እንደጠቀሱት እንግዲህ፣ እነዚህ ቫይረሶች ስፔሻሊ አርኒ የምንላቸው ቫይረሶች በፍጥነት ነው የሚቀያየሩት። መጀመሪያ ላይ ከቻይና የተነሳው ቫይረስ አሁን በብዛት እየተሰራጨ አይደለም። ሌሎች አውሮፓ ላይ የተነሱ ቫይረሶች አሁን ቫሪያንት የምንላቸው ናቸው፣ አለማችን ላይ እየተሰራጨ ያሉት። እንዲሁ ደግሞ በቫይረሶች ባህሪ ላይ እንደምንረዳው ወይም እንደምናውቀው መጀመሪያ እንደዚህ ትልልቅ አውት ብሬኮች በሚነሱበት ጊዜ መጀመሪያ የተፈጠረው አይነት ወይንም ዝርያ ለተወሰነ ጊዜ በፍጥነት ሲሰራጭ ይቆይና ከዛ በኋላ የተለያዩ እክሎች ስለሚያጋጥሙት ራሱን የመቀየር ባህሪ ይኖረዋል እና በዛ የተነሳ አዳዲስ እክሎችን ማለፍ የሚችል የቫይረሱ ዝርያዎች ይፈጠራሉ። እነዚህ ደግሞ ከዛ በፊት ያዘጋጀናቸውን መድኃኒቶች፣ ክትባቶች ቻሌንጅ ያደርጓቸዋል። አሁን እያየን ያለነውም ነገር በትክክል ያንን ነው። በመጀመሪያ ብዙ ነገሮች አስበን ቻይና ላይ በተነሳው ቫይረስ መመርመሪያ መሳሪያዎችን ሰርተናል ክትባቶችን በዛ መልኩ አዘጋጅተናል መድኃኒቶችን በዛ መልኩ እያደረግን ነው ባህሪያቸውን እየቀየሩ ሲመጡ እነዚህን ነገሮች ቻሌንጅ እያረባቸው ይመጣሉ ስለዚህ በታዳጊም ሀገር ሆነ ደንብ በበለጸገ ሀገር ዋነኛው ከነዚህ ነገሮች የመከላከያ መፍትሄ አንደኛው ምንድን ነው ይሄ ፐብሊክ ሄልዝ ሜዠር የምንላቸውን ራስን በመጠበቅ ሶሻል ዲስታንሲንግ ማስ የተባሉት ሃይጂንን በመጠበቅ መከላከል ነው ዋነኛው ነገር ክትባቶች እስኪደርሱ ድረስ ጊዜ ወስዳሉ። ሲደርሱም ደግሞ መቶ ፐርሰንት መፍትሄ አይሆኑም። ይህንንም አሁን እያየን ነው። ከኢትዮጵያ ጋር በተያያዘ የተነሳውን ጥያቄ ለመመለስ እንግዲህ እነዚህ ቫይረሶች ሲቀያየሩ የምንመረምርበት መንገድ ዘረመላቸውን በማጥናት ነው። ምን ያህል የዘረመን ለውጥ እንዳደረጉ እያየን በብዛት የዘረመን ለውጥ በአንድ ጊዜ የሚያገኙ ከሆነ በተለይ ደግሞ ቅድም የተናገርኩት አንደኛውን የቫይረስ አካል ወይም ስፓይክ የሚባለው ላይ ብዙ የዘር መለውጥ የሚያመጡ ከሆነ የሚያሳስቡን አይነት የቫይረስ ዝርያዎች ይሆናሉ ማለት ነው እና ያንን ለማወቅ የሚያገለግሉን የላብራቶሪ መንገዶች ጀነራሊ ስፒኪንግ እንዶ በአፍሪካ ደረጃ ጭምር በጣም በብዛት የተሰራጩ አደሉ። ስለዚህ በዓለም ላይ በምንመለከት ጊዜ በእንግሊዝ ሀገር፣ በአውሮፓ፣ በአሜሪካ እነዚህ ዝርያዎች በደንብ ተመርምረዋል፣ እና ይታወቃሉ። ነገር ግን ከአፍሪካ የሚመጣውን ዳታ በምንመለከት ጊዜ በአብዛኛው ሰማንያ በመቶ የሚሆነው ከደቡብ አፍሪካ ነው የሚመጣው። ያ የሆነበት ደግሞ ይህንን ለማግኘት የሚያስችለው ቴክኖሎጂ ትንሽ ወደድ ያለ ረቀቅ ያለ እንዲሁም ረዘም ያለ ጊዜ ስልጠና የሚጠይቅ በመሆኑ ነው። ይሁን እንጂ ይሄ በሽታ ከተከሰተበት ጊዜ ጀምሮ አፍሪካ ሲዲሲን፣ እንዲሁም መንግስታት ባደረጉት ርብርብ በብዙ አገራቶች ውስጥ ይህንን አቅም ለመፍጠር ተችሏል። ኢትዮጵያ ውስጥም በተወሰነ ደረጃ መፍጠር ተችሏል። ግን በሚያስፈልገው ደረጃ ማስፋፋት ጊዜ የሚወስድ ስራ ይመስለኛል። ስለዚህ ከኢትዮጵያ ያለውን ዳታ በሚመለከት በጣም የተወሰነና ቁንጽል መሆኑን ነው የማውቀው። ነገር ግን ኬንያ ያለውን በማየት ዩጋንዳ ያለውን በማየት ሳውዝ አፍሪካ ያለውን በማየት እነዚህ አዳዲስ ቫይረሶች ኢትዮጵያ ውስጥ የማይገቡበት ምክንያት ያለ አይመስለኝም። እንደው ቀደም ብለን ወደ ወጣቱ ገብቷል ስል ወጣቱ የበሽታ ስሜት ስለማያሳይ መያዙንም አውቀውም ግን እየወሰደ ለእናቱ፣ ላጎቱ፣ ላክስቱ እያቀበለ ነው። አንተ እንዳልከው በበሰለ አገልግሎት ወይም ለሀገሪቷ መልሶ ማበርከት የሚችሉ ትልልቅ ሰዎችን እየቀጠፈብን ነው እና ይሄንን በሚመለከት ኢትዮጵያ ላይ ያለውን ሁኔታ ቆም ብሎ አይቶ እንደገና ምን ማድረግ ይሻላል የሚለውን ለመመልከትና የሚገባውን ነገር ለማድረግ ነገ ቅዳሜ በዙም ስብሰባ አለ በኢትዮጵያ ከቀኑ አስር ሰዓት ነው የሚሆነው። ከጠዋቱ ዘጠኝ ሰዓት ነው በአሜሪካ ኢስተርን አቆጣጠር። ለምዝገባ በተለያዩ ሶሻል ሚዲያ መድረኮች ሊንኩ ተዘጋጅቷል። ሰው እንዲ አድማጮች፣ ውይይቱ አላበቃም። ቀጣዩ ክፍል በነገው ፕሮግራማችን እናቀርባለን። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ።